ሰላም እንደምን አርፍዳችኋል። ካሳሁን ሰቦቀንኝ የኤስቢኤስ አማርኛ ሐምሌ ዘጠኝ አጫጭር ዜናዎችን ነው። የቀድሞው ፕሬዚደንትና የሪፐብሊካን ፓርቲ 2024 እጩ ፕሬዚደንት ዶናልድ ትራምፕ ለጋራ የምርጫ ዘመቻቸው የኦሃዮ ሴናተር ጄዲ ቬንስን ለምክትል እጩ ፕሬዚደንትነት መርጠዋል። ቀደም ሲል ሚልዋይኪ እየተካሄደ ባለው የሪፐብሊካን ብሔራዊ ጉባኤ የሁሉንም የፓርቲ ልዑካን 2387 ድምፆች በማግኘት አቶ ትራምፕ ይፋ የሪፐብሊካን ፓርቲ እጩ ፕሬዚደንት ሆነዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ከሐምሌ ስድስት እስከ ሰባት ባካሄደው የማዕከላዊ ኮሚቴ ሦስተኛ መደበኛ ስብሰባ አቶ ሙላቱ ገመቹን ተቀዳሚ ምክትል ፕሬዚደንት አድርጎ መርጧል። አቶ ሙላቱ የተመረጡት በቀድሞው የፓርቲው ተቀዳሚ ምክትል በቀለ ገርባ እግር በመተካት ነው። ፓርቲው በወጣው መግለጫ በኦሮሚያ ክልል በ22 ዞኖች ውጊያዎች እየተካሄዱ መሆኑን ጠቅሶ ገዢው የብልጽግና ፓርቲ ሰብአዊ መብቶችን እየገፈፈና ጦርነትን በሁሉም ቦታ እንዲስፋፋ እያደረገ ነው ብሏል። የአውሮፓ ኅብረት በአምስት እስራኤላውያን ግለሰቦችና ሦስት ተቋማት ላይ እቀባዎችን ጥሏል። የአውሮፓ ህብረት ማዕቀቡን የጣለው ግለሰቦቹና ተቋማቱ በዌስት ባንክና ምስራቅ ኢየሩሳሌም በፊልስጤማውያን ላይ ለተፈጸሙ ብርቱና ተቋማዘል የሰብአዊ መብቶች ጥሰቶች ተጠያቂዎች ናቸው በሚል ነው። በማዕቀቡ መዝገብ ውስጥ ከሰፈሩት ውስጥ የሰብአዊ እርዳታ ምግቦችን፣ ውሃና ነዳጅ የጫኑት ተሽከርካሪዎች ወደ ጋዛ ዘልቀው እንዳይገቡ አግዷል የተባለው ዛፍ ዘጠኝ ቡድን ይገኝበታል። እንዲሁም የአውሮፓ ህብረት በግልጽ ለፍልስጤማውያን የዘር ማጥፋት ጥሪ አቅርቧል ብሎ ጣት የጠቆመበት ብራዎች ማርዜልም በታካይነት በማዕቀብ መዝገብ ውስጥ ሰፍረዋል። በተጨማሪም የቀኝ ጽንፈኛ ድርጅት ሊሃቫ መስራች የሆኑትን ቤንዚዮን ጀብስቲንም ተካተዋል። ማዕቀቦቹ ንብረት እንዳይንቀሳቀስ ማድረግና በማናቸውም የአውሮፓ ህብረት አገራት እንዳይጓጓዙ ያግዳሉ። የኦሎምፒክ ችቦ ፓሪስን በመዞር የዓለም ዙሪያ ጉዞውን ለማጠናቀቅ ተቃርቧል። የኦሎምፒክ ችቦ በመቶ ሺህ የሚቆጠሩ ሰዎች እየተቀባበሉት ቁልፍ በሚባሉ አርክ ዱ ትራይምፍና ቻምስ ዴሊስ ጉልህ ታዋቂ ስፍራዎች ተዘዋውረዋል። ችቦው ሜይ 8 ፓሪስ ከመድረሱ በፊት በርካታ አትሌቶችን አክለው ከአስር ሺህ በላይ ሰዎች ተቀባብሎታል። የ2024 የበጋ ኦሎምፒክ ጁላይ 26 ይጀምራል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ድረገጽን ይጎብኙ።